መንግስት በቅርቡ ከህወሓት ጋር የተኩስ አቁም እንዲያደርግ በወሰነበት ወቅት ህወሓትን በኃይል ከያዛቸው የአማራና የአፋር አካባቢዎች እንዲወጣ ቅድመ ሁኔታ መቀመጡ ይታወሳል። በወቅቱ ለዶቼ ቬለ አስተያየታቸውን የሰጡ አንዳንድ የአማራ ክልል ነዋሪዎች የተኩስ አቁሙ በምግብ ለተጎዱ የትግራይ አካባቢዎች እርዳታ ለማድረስ መልካም እርምጃ ነው ቢሉትም የተቀመጠውን ቅድመ ሁኔታ ህወሓት አይተገብረውም ብለው ነበር። የኢትዮጵያ መንግስት የወሰደውን የተኩስ አቁም እርምጃ ተከትሎ የእርዳታ እህል ወደ መቀሌ መድረስ መጀመሩ ሰሞኑን ተገልጿል። ይሁን እንጂ ህወሓት የተቀመጠለትን ቅድመ ሁኔታ እንዳላሟላ የሰሜን ጎንደር ዞን አመልክቷል። የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ፋንታ ተረፈ ህወሓት በዞኑ ከያዛቸው አራ ወረዳዎች አልወጣም። እንዲያውም ለዳግም ጦርነት እየተዘጋጀ ነው ብለዋል። አይደለም የመውጣት አዝማሚያ ሊኖረው አሁንም እንደምንሰማው አዳዲስ መሳሪያዎችን እያወጣ እየታጠቀ እንዳለ ነው። ከአድርቃይ ከተማና ዙሪዋ አካባቢ ያሉ ቀበሌዎች በጣም ራቡና ችግሩ ሲጠናባቸው ወደ እኛ እየመጡ ነው ያሉ፣ በግር የተማረኩትን የተቀሙትን ሊያካክስ የሚችል አዲስ ስናይፐር አዲስ ክላሽ እያያዙ እንዳሉ ክፍፍል እየተደረገ እንዳለ ነው እርዳታ ለሰባ ቀን አስራ አምስት ኪሎ የሚባል አለ። እሱ ይመጣል። የከፋ ችግር ላይ ነው የወደቅ ነው ህዝቡ የአካባቢ መስተዳድር ሊፈታለት ስላልቻለ ኮሚቴ ፎርም አድርጎ በሪፕሬዘንታቲቭ አዲስ አበባ ሁሉ እየደ በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር በህወሓት ቁጥጥር ስር ካሉ ወረዳዎች መካከል የጻ ግብጅ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ በላይ ገብረ ኪዳን ማክሰኞ፣ እኛ ወረዳ ገበያዎች ላይ ጥይት እየተኮሰ እያዘነገጠ ህዝቡን እያስበረገገን ያለ እንጂ ቅድመ ሁኔታ የሚያሟላበት ወይም ከኛ ከአማራ ክልል ወረዳዎች የሚለቅበት አንዳችም ሁኔታ የለም። ይልቅም ገበያ ተገቤቱ ሰቆጣ ምን እየመጡ የግኛትን የእርዳታ እህል ይሁን የምን ምን ተቀብሎ እንኳን የሄዱትን እየዘረፈ እየቀማ መንገድ ላይ ሆኖ እየዘረፈ ያለበት ሁኔታ ነው ያለው። ዓለም አቀፍ ፍረጅ ተቋማት ለትግራይ የሚያደርጉትን ያህል ለዋግኽምራ ችግረኞች ተመሳሳይ ስሜት የላቸውም ሲሉም ከሰዋል። ህወሓት እንደ ትግራይ ክልል የሚሰጠው አይነት ድበታ እዚህ ሙሉ ሁለት ወረዳዎች በከፊል ደግሞ ሁለት ወረዳዎች በከፊል በክፍል የተያዝ ያሉት ዋጉ እና እዚህ እና እነዚህ ወረዳዎች እስካሁን ድረስ ባለ ተፈናቃይ እንኳ እርዳታ የሚያገኘው ከዚህ ከሀገር ውስጥ ካሉ በጓድ አድራጊዎች የመንግስት እርዳታ ነው እንጂ ለእነዚህ ለትግራይ የሚሰጠውን ያህል ትኩረት ለእኛ የተነሰገበት ሁኔታን ያለው። ተሰቃይተዋል፣ ተፈናቅለዋል፣ እርቧቸዋል፣ ጠምቷቸዋል፣ ታርዘዋል ብሎ ጆሮ የሰጠ የለም። የመንገድ ዳሩ እያደሩ የተሰቃዩን ያሉት በአማራ ክልል የዋግኅምራ ብሔረሰብ አስተዳደር የአበርገሌ ወረዳ አስተዳደር ጽህፈት ቤት ኃላፊ አቶ አበበ መኳንንቴ በበኩላቸው በህወሓት ቁጥጥር ስር ያሉ ነዋሪዎች በተለያዩ ችግሮች ህይወታቸው ተመሰቃቅለዋል። ሰቆጣ ከተማ ላይ የሰፈረው ተፈናቃይ በአንድም በሌላም እስከነ ችግሮቹ ቢሆን የዕለት ደራሽ እርዳታዎችን ለመቅረብ ጥረት እየተደረገ ያለበት ሂደት ነው ያለው። መሰረታዊ ችግሩ በህይወት ይኑሩም አይኑሩም ማረጋገጥ ያልቻል ነው። ቁጥሩ በጣም ለማወቅ አዳጋች በሆነ መንገድ በውስብስብ ችግሮች በመድኃኒት፣ በምግብ እጥረት በተለያዩ ችግሮች እዛ የታፈነው ሕጻናት፣ የታፈኑ አደጋውያን፣ አካል ጉዳተኞች መንቀሳቀስ ያልቻሉ በተለያየ ምክንያት ግን ህይወታቸውን እያጣ እንደሆነ በተጨባጭ አረጋገጥ ናቸው አሉ። ችግሩ አፋጣኝ መፍትሄ ካላገኘ ቀጣይ አመት የባሰ ችግር እንደሚፈጠር ኃላፊው አስጠንቅቀዋል። የሚቀጥሉ ሁለት ሶስት ወራት በዚህ ደረጃ የሚካሄድ ከሆነ የዕለቱን ብቻ ሳይሆን የቀጣይ የሁለት ሺ አስራ አምስት ዘመን የዚህ የአርሶ አደር ህይወት ጉዳይ በጣም አደጋ ነው። ምክንያቱም አርሶ አደሩ በዚህ ሰዓት ወደ የቀዩ ተመልሶ አካባቢው ላይ ደርሶ ለእርሻ ስራ ቅድመ ዝግጅት ማድረግ ያለባቸው ተግባራትን መስራት መቻል ያለበት ይሄ ወቅት ነው። የዋገምራ ብሔረሰብ አስተዳደር የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ጌታ ወይ ዘገየ ለዶችቤሌ በሰጡት አጭር ማብራሪያ ታጣቂው ኃይል የያዛቸውን አካባቢዎች እንዳልለቀቀ በየቀኑም በርካታ ተፈናቃይ በህወት ስር ካሉ የብሔረሰብ አስተዳደሩ ወደ ሰላማዊ ወረዳዎች እንደሚመጣ ተናግረዋል። አለም ነው መኮንን ለዶችቤሌ ራዲዮ ባህር ዳር።